የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ዛሬ በዋሽንግተን የዓለም መሪዎች በተሳተፉበት በሁለተኛውና የመጨረሻው ቀን የኒውክሊየር ሴኪሪቲ ጉባኤ ማብቂያ ላይ ንግግር ያደርጋሉ ተብሎ ይጠበቃል። ሚስተር ኦባማ ትናንት ማታ ከሃምሳ በላይ ለሚሆኑት የጉባኤው ተሳታፊ መሪዎች ክብር የእራት ግብዣ አስተናግደዋል። ማይክል ብራውን አጭር ዘገባ አስተላልፈዋል። ሰሎሞን ክፍሌ ያቀርበዋል። የመሪዎቹ ጉባኤ ያተኮረው አስፈሪነቱ ከጊዜ ወደ ጊዜ እያደገ በመጣው በሰሜን ኮሪያ የኑክሌር ጦር መሳሪያ ግንባታና ምናልባትም ልትጠቀምበት እንደምትችል ባሳደረው ስጋት ላይ ነው። ይህ የፒዮንግያንግ የቅርብ ጊዜ ትንኮሳ የታየው ደግሞ ሰሜን ኮሪያ አንድ የሚጠረጠር የቦሊስቲክ ሚሳይል ወደ ጃፓን ባህር ተኩሳለች ሲሉ የደቡብ ኮሪያ መገናኛ ብዙሃን ከዘገቡ በኋላ ነው። ይህ በሰሜን ኮሪያ የተፈጸመ አዲስ ትንኮሳ በፒዮንግያንግና በሶልና በደቡብ ኮሪያ ምዕራብ ሸሪኮች መካከል ውጥረት አስፍኗል። ሰሜን ኮሪያ የተባለውን ቦሊስቲክ ሚሳይል ከመተኮሷ በፊት ፕሬዝደንት ባራክ ኦባማ ከጃፓንና ደቡብ ኮሪያ መሪዎች ጋር ተገናኝተው መላውን የኮሪያ ሰላጤ አካባቢ ከኑክሌር ነጻ ለማድረግ የተባበረ ጥረት አስፈላጊነት ላይ ተወያይተዋል። ቡድናችን በሚቀጥሉት ሳምንታትና ወራት በጋራ ልንወስዳቸው በምንችላቸው እርምጃዎች ላይ ነቅቶ እንዲሠራ መመሪያ ሰጥተናል። ይህም የኮሪያን ሰላጤ ከኑክሌር ነጻ መሆኑን ለማረጋገጥና በአካባቢው ሰላምና መረጋጋት ለማምጣት ነው። የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ በበኩላቸው ሲናገሩ ደግሞ በሰኪሪቲው ዘርፍ በጃፓን በደቡብ ኮሪያና በዩናይትድ ስቴትስ መካከል ትብብሩን ማጠናከር ያስፈልጋል። ስጋታችንን ልዩ የሚያደርገው ደግሞ ሰሜን ኮሪያ የኑክሌር ጦር መሳሪያ ባለቤት የመሆን አቅሟ ብቻ ሳይሆን በቀጥታ በሦስቱም ሀገሮች ብሎም በዓለም ላይ ያነጣጠረ በመሆኑ ነው ሲሉ አስረድተዋል። ለእንዲህ መሰሉ ስጋት የተባበረ ምላሽ መስጠቱ አስፈላጊ መሆኑንም አምነንበት መቀበላችንን አረጋግጠናል ሲሉ አብራርተዋል። ዩናይትድ ስቴትስና ሌሎቹ የዓለም መሪዎች በተጨማሪም ያለፈውን ሳምንት በብራሰልስ የደረሰውን ጥቃት ተከትሎ የኑክሌር ጦር መሣሪያ ቁሳቁስ በአሸባሪዎች እጅ እንዳይገባ መከላከል በሚቻልበት መንገድ ላይ በዋናነት ተወያይተዋል።